መይአድ በጋዜጣዊ መግለጫው በአመለካከት ልዩነትም ሆነ በመኳረፍ ከድርጅቱ የተለዩ የቀድሞ አመራር አባላት ወደ ድርጅቱ እንዲቀላቀሉ መወሰኑን ነው የገለጸው። በድርጅቱ ዋና ጸሐፊ በንባብ ከቀረበው መግለጫ በጥቂቱም፣ ልዩነታችንን ወደ ጎን በመተው ድርጅታችን ሚያድ ከፍ ብሎ በክብር ማማ ላይ እንዲታይ አንድነታችንን ለማጠናከር አብረን ለመስራት ስራ አስፈፃሚው ለረጅም ጊዜ ጉዳዩን ካጠና በኋላ አብረን ለመስራት የተስማማን መሆኑን ከዚህ በታች በቀረበው የአቋም መግለጫችን እናረጋግጣለን። ከዚህ በፊት በፓርቲው ውስጥ በተፈጠረው አለመግባባት ምክንያት አኩርፈው ሆነ በአቋም ልዩነት ድርጅቱን ትተው የወጡ የፓርቲው አመራሮችና አባላት ያለምንም ቅድመ ሁኔታ እንዲመለሱ ስራ አስፈጻሚው ተወያይቶ ውሳኔ ላይ የደረሰ መሆኑን በሀገር ውስጥም ሆነ ከሀገር ውጭ የሚገኙ የሚያደማ አባላትና ደጋፊዎች ከዚህ በፊት ተፈጥሮ የነበረውን የሀሳብ ልዩነት በመነጋገር ወደ አንድ ሀሳብ የመጣ መሆኑን በመረዳትና ልዩነትን ወደ ጎን በመተው ከእናት ፓርቲያችሁ ጎን በመሆን ትግሉ እንድትቀላቀሉ ወስነናል። የተኳረፋችሁበት ነገር ምን ነበረ? በምንስ ተፈታም? መያድ ለወጣቶች ቦታ አይሰጥም እየተባለ ይተቻል ተብሎ ከዲደብሊው ለቀረበ ጥያቄ የድርጅቱ ምክትል ሊቀመንበር አቶ ሙልጌታ አበበ ተከታይን ብለዋል። መያድ ወጣቱን አያሳትፍም የሚለው ሁለት መሰረታዊ ነገሮች በመያድ ላይ ተጣብቀው የቆዩ ስሞች አሉ። አንደኛ ነፍጠኛ ቡድን ነው ወይም የአማራው ቡድን ነው የሚል፣ ሁለተኛው መሪዎቹ ትላልቅ ሰዎች ናቸው የሚል አገዛዝ ስርዓቱ ብዙ ጊዜ ሲቀሰቅስበት የቆየው ከምልክታችን ጀምሮ ዋልያ ምልክት ስናደርግ የሰሜን ተራራ ሊገዛችሁ መጣ እስከ ማለት የተደረሰበት ስለነበር ያንን በስማ ዝም ብለን በጀርባችን ብሔርተኛ ሳንሆን እንደ ብሔርተኛ እየታየን የቆየንበት ነው። ከዛ ውጭ ግን በወጣትነት ደረጃ እንጃ እንግዲህ በኪሎ ካላያችሁኝ በስተከር ከወጣት ምመደብ ነኝ። እኔም የሚያድ ምክትል ነኝ። ወጣቶችን አያሳትፍም የሚለው ብዙ ሚዛን የሚደፋ አይሆንም። ከተሰጡን ስሞች አንዱ ናቸው የሚል የሚለውን ብንወስድ ነው የሚሻል። የግጭታችን መነሻ የፕሮግራም የሪዮት አለም የአላማ ልዩነት የለንም፣ የፓርቲ ልዩነት የለንም። የግጭቱ በወቅቱ መነሻ የነበረው ወደኋላ ሄዶ ታሪክ ማንሳት በእርቅ ላይ ተቃሚ ባይሆንም ለጥያቄው መልስ ለማመላከት ግን የመርህ ጉዳይ ነው። በመርህ ላይ የተመሰረተ አለመግባባቶች ነበሩ፣ በወቅቱ በነበሩት አመራሮች ላይ ያን መርህ ደግሞ ማንኛው ኃላፊነቱን ይወስዳል። ፓርቲው ኃላፊነት ወስደን ነው አሁን ሰላም የፈጠር ነው የድርጅቱ መሪዎች እኛንን የሚሉ ሌሎች ወገኖች ጉዳዩን በፍርድ ቤት ከሰው እየተከታተሉ መሆኑንና እነዚህ በእርቁ እንዳልተካተቱ ለማወቅ ተችሏል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም